ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል አሁን ትምህርታቸው ተቋርጦ በየሀገሩ በማያውቁት ሀገር፣ በባዕድ አገር፣ በባዕድ ቤት እየተንከራተቱ ያሉ ልጆች ምንድን ነው ማድረግ የምንችለው? መምህርት እና ጋዜጠኛ ኤልሳቤት ድንቁ በአንድ የገጠር መንደር ውስጥ ባስገነባቸው ትምህርት ቤት በርካታ ህጻናትን ከእውቀት ያገናኘች በጎ አድራጊ ናት። ይቅርታ ከስራዎቿ ጋር የተገናኙ ሀሳቦችን በምሽቱ ታጋራናለች። ሌሎች ጉዳዮች የተካተቱበትን መሰናዶው ሀብታሙ ስዩም እመራለሁ። አብረኝ በቅንብር የሚቆየው ንጉሱ ታምሬ ነው። አብራችን አምሹ። ወደ ቀዳሚ መሰናዶ እንሻለን። ትና ጋዜጠኛ ኤልሳቤት ድንቁ ከአንድ አመት ተኩል በፊት በምዕራብ ኦሮሚያ ክልል በወንጭ ወረዳ በጨቦ የገጠር መንደር ውስጥ በአካባቢው የመጀመሪያውን ቤተ መጽሐፍት ትከፍታለች። ከፍታለች ኤልሳቤጥ በአዲስ አበባና በሌሎች የክልል ከተሞች ህጻናት ትምህርት አቋርጠው ለጉልበት ብዝበዛ መዳረጋቸውና ከትምህርት መራቃቸው እንደሚያሳስባትም ትገልጻለች። ይህን ችግር ለመቅረፍ የሳቅ ድንቁ መታሰቢያ ስትል የማንበብና የመጽሐፍ ፍቅር ያሳደረባት አሁን በህይወት በሌለው ታላቅ ወንድሟ ስም ቤተመጽሐፍትና የህጻናት መጫወቻ የከፈተች ሲሆን ቤተመጽሐፍቱ በሳምንት ውስጥ ከአምሳ በላይ ህጻናትን እንደሚያስተናግድ ተሰምተዋል። ኤደን ገረመው ከኤልሳቤጥና ተተጠቃሚ ሰዎች ጋር ያደረገችው ቆይታ በመቀጠል ይቀርባል። መምህርትና ጋዜጠኛ ኤልሳቤጥ ድንቁ ቤተሰቦቿ ተወልደው ባደጉባት በምዕራብ ኢትዮጵያ ወንጪ ወረዳ በጨቦ መንደር ውስጥ የአባቷ ንብረት በሆነ ስፍራ ላይ ለአካባቢው ህጻናት ከመጽሐፍት ጋር እንዲተዋወቁ ማድረግ ችላለች። አዲስ አበባ በብዛት ስታይ ህጻናት ልጆች ጎዳና ተዳዳሪ ሆነው ታያለች። ተማሪ የነበሩ ልጆች ሰው ቤት ሰራተኛ ሆነው፣ ወይ አንቺ ሰራተኛ ፈልገሽ ደላላ ጋ ስትሄጂ ተማሪዎችን ታያለሽ፣ ሕፃናትን ታያለሽ እና ያ ነገር ሁሌ ልቤን ይነካኛል። አያለሁ ዘመዶች አሉኝ ገጠር ውስጥ ዘመዶች አሉኝ። የሆነ ቦታ ላይ ትምህርታቸው ይገታል። ከትምህርት ይልቅ ወደ ስራ ታያለሽ እና ሁሌ ያ ነገር በጣም ነው የማዝነው ክፍለ ሀገር ሲሄድ የሆነ ቦታ ሄጅ ያንን ሳይ አዲስ አበባ ውስጥ ያለውን ሁኔታ ሳይ በጣም ነው ማዝ ነው። እና ሁሌ መቼ ነው ትምህርታቸው የሚቀጥለው? የእኛ አባቶች ገጠር ነው ያደጉት ተምረው ዩኒቨርሲቲ ደረጃ ድረስ ደርሰው ትልቅ ስራ ሰርተው ለሀገር ያገለገሉ ሰዎች ናቸው። እነሱ ከወጡበት ሀገር ያ ነገር ያ ልምድ ቀርቶ እነዚህ ልጆች አሁን ትምህርታቸው ተቋርጦ በየሀገሩ በማያውቁት ሀገር፣ በባዕድ ሀገር፣ በባዕድ ቤት እየተንከራተቱ ያሉ ልጆችን ምንድን ነው ማድረግ የምንችለው? እኔ አሁን በጣም ሰፊ ነው፣ ኢትዮጵያ ሰፊ ነው። ግን አትሊስት እኔ በሙያዬ መምህርት ነኝ አውቃለሁ። ማንበብ ምን ያህል ጥቅም ለልጆች እንዳለው ትምህርት ምን ያህል ጥቅም እንዳለው አውቃለሁ። ግን ያለውን ከፍተኛ ችግር አጠቃልዬ መቅረፍ ባልችል እዛው እናታቸው የትምህርትን ጥቅም አውቃ ልጆቿን ወደ ትምህርት ቤት መላክን የምትቀጥልበት መንገድ ምንድን ነው? ማድረግ የምችለው በቃ ሁሌ ያ ነገር ነበር ውስጥ ያለው። ኤልሳቤጥ በዚች አነስተኛ የገጠር መንደር ውስጥ ቤተ መጽሐፍትን ለመክፈት ስታልም ህጻናቱን ለመማረክና ለማበረታታት ከሻይ ቡና ይልቅ የልጆች መጫወቻ መገንባትን ነበር የመረጠችው። ላምን ችግር መጣ መሰለሽ፣ እነዚህ ልጆች መጽሐፍ ምን እንደሆነ አያውቁም። እውነት ለመናገር በጣም ሪሞት የሆነ ቦታ ስለሆነ ትምህርት ቤቶችን ያው ዋናውን የትምህርት ሁኔታ ከመስጠት ውጭ ይሄ ቤተ መጽሐፍት የሚለው ነገር ብዙ አይታወቅም። ልጆች ከትምህርት ቤት ሮጠው ቤተ መጽሐፍ ሳይሆን ወደ ስራ ነው ከዛ። ስለዚህ እነዚህ ልጆች መጽሐፍ መጥተው እንዲያነቡልን ምንናርግ ተባለ እና፣ በቃ ሻይ እናዘጋጅላቸው ለእናቶቹም እንደዚህ አንዳንድ ነገሮች እያደረግን ልጆቻቸውን ይዘው እንዲመጡ እናርግ ተባለ። እኔ ደግሞ በእውነት እኔ ምንድን ነው አላማዬ መጽሐፍ ብሎ እንዲመጡ ነው የፈለግኩት። በቃ ከዛ በኋላ በፍጹም በምግብማ አናታልላቸውም፣ ይህን አልቀበልም፣ ሌላ ነገር መፈለግ አለብን ብዬ ሳስብ ምንድን ነው መጫወቻ ቦታ የሚባል ነገር የለም እዛ ቦታ። ዥዋዥዌ አይተው አያውቁም እነዛ ልጆች፣ ሸርተቴ አይተው አያውቁም። በአይኔን ያየውት እንዴት ሁኔታውን ነገር ስናረገው ያየውትን ነገር ነው አሁን የምገልጸውና ብቻ፣ እነዛ ልጆች የሚጫወቱባቸውን ነገሮች አያቁም፣ አይተው አያቁም። ምክንያቱም ከዛ ቦታ ተነስተው ሄደው አያቁም። ምናልባት አንዳንዶቹ ወይ አዲስ አበባ ወይ ከተማ ላይ ሄደው አይተው ሊሆን ይችላል። እኔ ግን የገጠሙ እንደዛ አይነት ልጆች አልነበሩም። እና ከዛ መጫወቻ እናርግ ተባለ። ቤተ መጽሐፍቱን ለመክፈት የወላጆቿ እና የቤተሰቦቿ ሚና ከፍተኛ መሆኑን ገልጻ በተለያዩ ሁኔታዎች ድጋፍ እንዲያደርጉላት ህልሟን ያጋራቻቸው ሰዎች በትውልዱ ላይ ተስፋ መቅረጣቸው ማስተዋሏ እንዳሳሰባትም ገልጻለች። በእውነት ለመናገር እኔ መምህርት ነኝ፣ የልጆች እናት ነኝ። ኢትዮጵያ ነው የምኖረው። እንኳን የመጫወቻ የምገዛበት ምንም ብር የለኝም። ምንድን ነው ያሰብኩት? ሰዎችን ማሳተፍ ፈለው ከቤተሰቦች ውጭ ያሉ ሰዎች እነሱም እንዲሳተፉና ባለቤት ነን ብለው በቃ እንዲያግዙኝ ስራዬን እንዲያደንቁልኝ በቃ ፈለግኩ እና አንዳንድ ሰዎችን ሳናግር ማንም አልገባው። በእውነት ምንድን ያ በብዛት ያሉኝ ነገር አሁን ያምን አሁን ልጅ ባክሻሁን ላይብራሪ መቶ ነበር ብለች ነው በቃ ውስጤ ወደ ታች ዝቅ የሚያደርግ ነገር ነው ነገሩ። በወንጭ ወረዳ በጨቦ መምንደሬት የተከፈተው አነስተኛው ቤተ መጻሕፍት ቅዳሜና እሁድ ከገበያና ከቤተ ክርስቲያን መልስ ወላጆች ልጆቻቸውን ወደ ቤተ መጽሐፍቱ እንዲልኩ በመቀስቀስና በማበረታታት እንዲሁም ማህበረሰቡን የቤተ መጽሐፍቱ ጠባቂና ባለቤት በማድረግ ብዙ ልጆች ከመጽሐፍትና ከጨዋታ ጋር እንዲተዋወቁ ማድረግ መቻሉን ኤልሳቤጥ ትገልጻለች። አርሶ አደር ሰለሞን ደስታ የአካባቢው ነዋሪና የቤተ መጽሐፍቱ ቁልፊያጅ ናቸው። የልጆቹን የማንበብ ክህሎት ከፍ እያለ በመሄዱ ሕጻናቱና የአካባቢው መምህራን

ዛ ትምህርት ቤት የዲስ የሚስናበቡት በጣም ደስ ነው የሚሉት ማምሮቹ ጋዜጠኛና መምህርት ትኤልሳቤት ድንቁ ከቤተ መጽሐፍቱ ግንባታ በተጨማሪም ሰማያዊ ዣንጣ የተሰኘች የልጆች መጽሐፍ ደራሲም ናት። መነሻዬ ምንድን ነው መሰለች? በእውነት እናቴ በጣም ዣንጥላ ትወዳለች። ዣንጥላና በቃ ዣንጥላዋን የሚነካ ባሳት ወድምና ሁልጊዜ ትመጣና ወይ ዣንጥላ የንፋሱ ገነጣጠለብኝ አቤ ዣንጥላዬ በስብሳለች። እንዲህ ነው እናቶች የሚሉ። ዣንጥላዬ በሰበሰ፣ ዣንጥላዬ የተገነጠለ፣ ከፀሐይ ጋር ሁል ጊዜ እና እነዚህ ሶስት ዣንጥላዎች ሰማያዊ ዣንጥላ፣ ቢጫ ዣንጥላ እና ወይም ጠጅ ዣንጥላ ናቸው እና ከተፈጥሮ ጋር የሚያደረጉትን እንደው ስታግባባቸው መሀል ገብታ ስታስታርቅ አይነት ታሪክ ያለው ነው እና ቆንጆ አርጎ የሳለልኝ ጓደኛዬ መካሻ ከዛ ደግሞ ቤት ውስጥም ይረዱኛል፣ በማንበብ ይሄ ትክክል ነው ይሄ ትክክል አይደለም እያሉ መጨረሻ ላይ እንግዲህ ህልሜ እውን ሆኖ ተታተመልኝ ማለት ነው። ኤልሳቤት ድንቁ ቤተ መጽሐፍቱ በቤተሰቦቿ ድጋፍና በራሷ ወጭ ቢቋቋምም በቀጣይ ተጨማሪ የአማርኛ የእንግሊዝኛና የአፋን ኦሮሞ ቋንቋ መጽሐፍቶች እንደሚያስፈልጉትም ገልጻ በጎ ፈቃደኞች እንዲተባበሩ ጥሪ አድርጋለች። ከዚህ በተጨማሪም ይህ የገጠር ቤተ መጽሐፍት ልማት በሌሎች የሀገሪቱ ክፍሎች እንደሚቀጥልም ህልሟን አጋርታኛለች። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። ኤደን ገረመውን አመሰግናለሁ። ይህ የያዝነው የአውሮፓውያኑ ግንቦት ወር ለዓለም የአእምሮ ጤና ግንዛቤን ለማስጨበጥ የተመረጠ ወር ነው። ይህን ምክንያት በማድረግ የተሰናዳ ውይይት አለን። በዓለም ዙሪያ የሚታዩ ምስቅልቅሎች ለአእምሮ ጤና ሁከት ማሻቀብና ለህመሞች መባባስ ተጨማሪ መንስኤ እንደሆኑ ባለሙያዎች እየተናገሩ ነው። ተወያዮቹ ዶክተር ተሾመ ሽብሬ የአእምሮ ህግ ሐኪም እንዲሁም በካናዳው የዳልሃዋሲ ዩኒቨርሲቲ የአእምሮ ህክምና መምህርና ተመራማሪ ናቸው። ፕሮፌሰር ዮናስ እንዳለገዳ ደግሞ የነርቭና የአእምሮ ሐኪም እንዲሁም በባሮ የነርቭ ህክምና ተቋም መምህርና ተመራማሪ ናቸው። ሁለተኛውን ክፍል ውይይት የመራው አሉላ ከበደ ነው። መቀጠል ይቀርባል። ዶክተር ትሾመ ባለፈው ሳምንት ባደረግነው በቀደመው ቃለ ምልልሳችን ወቅት ጠቀስ እንዳደረግኩት እርስ በስፋት ጥናት ካደረጉባቸው የአእምሮ ጤና እውከቶች አንዱ በእንግሊዝኛው አጠራር ስኪዞፌሬኒያ የተባለውና የሰዎችን የማሰብና የማሰላሰል አቅም የሚቀማ ስሜትና ጠባይን የሚያውቅ በጥቅሉም አንድ ሰው ከተጨባጩ እውነታ ተቆራርጧል የሚባልበትን ሁኔታ የሚከስት የህመም አይነት በደም ሳሳው ነው ለመግለጽ የምሞክረው። ብዙ ጥናትና ምርምር ካደረጉበት ዘርፍ አንጻር በዚህስ በኩል የህክምና ሁኔታ የአእምሮ ጤና ግንዛቤ ምን ይመስላል? ሲቶፍሬኒያ አስተሳሰብን ከሰዎች ጋር ያለውን ግንኙነት ለራስ የሚሰጠውን እንክብካቤ በአጠቃላይ የመማር የመስራት የዕለት ተዕለት ኑሮን የመምራት ሁኔታ ሁሉ በጣም የሚያውክ ከፍተኛ የሆነ አእምሮ መም ነው። የሚጀምረው በጣም በወጣትነት ጊዜ ነው። በወንዶች በአመዛኙ አምስት ዓመት እና ከዛ በፊት ለሴቶች ደግሞ ወደ ሰላሳ አምስት አካባቢ አማካይ ነው። አንዳንድ ጊዜ ሴቶችም ቀደም ብለው ሊያገኙ ይችላሉ። ይህንን ችግር ወንዶችም ደግሞ ረፈድ አድርጎ ሊጀምርም ይችላል። ስለዚህ በጣም አምራች የሆነውን ዜጋ የግለሰቦቹን ታማሚዎቹን በጣም ምርታማ ሊሆን ይችል የነበረውን እድሜያቸውን እና ህይወታቸውን የሚያወቅ ህመም ስለሆነ በጣም ከባድ እንደሆነ ነው የምንረዳ። ስለዚህ ህመም የሚረዱትን ነገሮች የረዥም አመት ጥናት ተደርጓል። ባለፉት ሰባ ሰማንያ አመታት ውስጥ ህመሙን የሚቆጣጠሩ መድኃኒቶች ግኝቶች ተደርገዋል ግን በአጠቃላይ በአጠቃላይ ህመም በከፍተኛ ሁኔታ ታማሚዎችን የሚያወቅ ሆኖ ነው የቀጠለው። ይህንን ህመም ምን እንደሚያመጣው ለማግኘት እስከዛሬ የተደረጉ ጥናቶች በትክክል የደረሱበት ነገር አለ ለማለት ያስቸግራል። ምክንያቱም ለምሳሌ የዘረመል ጥናቶች ሲጀመሩ ከፍተኛ የሆነ ተስፋ ነበረ። ምክንያቱም እንደ ሲዞፍሬኒያ ያለው ህመሞች የትኛው ዘረመል ላይ ችግር እንዳላቸው ወይም እነዚህ ግለሰቦች የትኛው ዘረመል ላይ ህመሙን የሚያመጣ አይነት ችግር እንዳለ የሚታወቅ አይነት መስሎ ነበር። እነዛ ነገሮች ግን ከሀያ አምስት ሰላሳ አመት በኋላም ብዙም የሚያክል ፈቀቅ ያሉ አይደሉም። ምክንያቱም አንድ ጂን ወይም አንድ ዘረመል ሳይሆን በርካታ በመቶ የሚቆጠሩ ስለሆኑ የዚህ ህመም አምጪ ነው ይሄ ነው ለማለት የሚያስደፍሩ አይደለም። በአጠቃላይ ያለው ሁኔታ ከቀን ወደ ቀን የተሻሻሉ ነገሮች አሉ። ህመሙ ላይ በሚደረጉ ጥናቶች፣ መድኃኒት ላይ በሚደረጉ ጥናቶች ህመሙ ሀይ ሪስክ በሚባል ወይም ደግሞ በቤተሰብ ምክንያት ይሁን ወይም ደግሞ በልጅነታቸው አንዳንድ ምልክቶችን በማሳየት ይሁን ለዛ ህመም የተጋለጡ ናቸው ተብሎ የሚታሰቡ በለጋ እድሜ ላይ ያሉ ሰዎችን በመከታተል የሚያስፈልገውን የስነ ልቦና ክትትልና ምክር በማድረግ የሚያስፈልገውን መድኃኒት ደግሞ በጊዜ በመስጠት እና የተለያዩ ድጋፎችን በማድረግ ህመሙ ቶሎ እንዳይነሳ ወይም ደግሞ በጣም እንዲዘገይ የማድረግ ወይም ደግሞ የህመሙ ሂደት በጣም የተፋጠነ እንዳይሆን እና የቀን ተቀን ኑሯቸውን እንዳያወቅ የማድረግ አንዳንድ ነገሮች ከዛሬ ሀያ አምስት ሰላሳ አርባ ዓመት በፊት ከነበረው ሁኔታ ጋር ሲታይ በብዙ ሀገሮች እንዲህ ዓይነት ነገሮች አሉ። ግን ይህም በጣም አስቸጋሪ ነው፣ ከሀገር ሀገር ይለያያል። ችግሮቹን እንግዲህ የምናያቸው ችግር ሆነው ከመምጣታቸው ሁኔታ ጋር ብቻ ሳይሆን እነዛን ችግሮች ለመቀልበስ መሬት ላይ ያሉ ሁኔታዎች የገንዘብ ይሁን የሕክምና ይሁን የባለሙያ ይሁን የተለያዩ ምንጮችን በማገናኘት እነዚህን ነገሮች ቀለል ያለ ሂደት እንዲኖረው የማድረግ ጥረቶች ከሀገር ሀገር ይለያያል በአጠቃላይ ይህንም ከባድና ኑሮን ህይወትን የሚያውቅ ነው የቀጠለ ነውዬ ነው ማስበው። ፕሮፌሰር ዮናስ ወደ ይሻገር ስለ ህመሙ ሰዎች ዘንድ ያለን አስተሳሰብ ማዳበርም ይጠይቃልና ሰዎችን ማግለል የተለመደ ስር የሰደደ የሚታወቅ ነገር ነው። የአእምሮ ህሙማን ይገለላሉ በእኛም ሀገር ሆነ በሌላው። በትምህርቱም ገፋ ያደረገው ሰው ሳይቀር የአእምሮ ህመምተኞችን የመግፋቱ የማግለሉ ነገር ስር የሰደደ እንደመሆኑ በጠባይ እንኳን እንደው ለየት ያለ ጠባይ ያለው ሰው ሲታይ እሱ እብድ ነው ይባላል። በአሉታዊ ነው እንግዲህ የሚገለጸውና፣ የኩላሊት ወይም የጉበት ወይም የልብ ህመም ያለው ሰው በዛ መንገድ አይገለልም። እንደው በልምዶ ምን ቢደረግ ይሄን ጊዜ ፍሬያማ ያደርገዋል ይላሉ? ሰዎች ስለ አእምሮ ህመምተኛ ሲያስቡ ምን ቢያስቡ ይመኛሉ? እዚህም ሀገር ሆነ ኢትዮጵያ በየ ሀገሩ ያለ ችግር የአንጎልን ችግር ሰዎች በተለየ መልክ ማየት ነገር አለ። ለምሳሌ ያክል ይሄ የመርሳት በሽታ በዚህ በአልዛሀመር ሰዎች ሲያጋጥማቸው ወዲያውኑ በመስሪያ ቤትም በየቦታው ንደን አይችልም ወደዚህ ግለሰቡን የማግለል እና እንደውም ጭራሽ ከድጡ ወደ ማጡ መግፋት አይነት ነገር አለ እንግዲህ። ይሄ ህብረተሰብ ሳይንሱን እየተረዳ እያወቀ ሲሄድ እየቀነሰ ይሄዳል። ለምሳሌ ያክል በዚህ በሽታ አሜሪካን ሀገር ያለው የአልዛሃይመር አሶሲዬሽን ትልቅ ሚና ተጫወታል። አንድ ቤተሰብ ውስጥ አንድ አልዛሃይመር የአእምሮ በሽታ የያዘው ሰው ሲኖር ህብረተሰቡን በማስተባበር የድጋፍ ኮሚቴ የሚባሉ አሉ። እዛ ሄዳል ሰው እዛ ስለ በሽታው የነርቭ ሴሉ እንዴት እንደሚሞት እና ያ ነርቭ ሴል ደግሞ አንዱ ምን እንደሚቆጣጠር አንደኛው ስሜትን የሚቆጣጠር አንደኛው ማስታወስን የሚቆጣጠር አንደኛው እንደዚህ ያሉ ትምህርት ይሰጣል እና ትምህርት በተሰጠ ቁጥር ልክ እንደ ማንኛውም የሰውነት ክፍል አንጎልም በበሽታ ሊያዝ እንደሚችል ኩላሊት በሽታ አሁን ግፊት ደም ግፊት ሊያመጣ ይችላል የስኳር በሽታ መልሶ የኩላሊት በሽታ ያመጣል እንደዛ እንደ ስኳር በሽታ እንደ ደም ግፊት ጉበት ህመም እንደዛ እንዲታይ ለማስተማር ለማስረዳት የተደረገ ነው። ለውጥ አለ። ሰው አሁን የተሻለ ስለ አእምሮ ህመም መወያየት መነጋገር ጀምሯል። ግን ብዙ ይቀራል። ግን እውነት ለመናገር ለውጥ አለው። ብዙ መሻሻል አለ። ግን ብዙ የሚቀርም አለ። ከመደበኛ የህክምና አሰጣጦች ውጭ አንድ ህመምተኛ ሊረዳበት ይችላል የሚሉት የህክምና ዘዴ ወይም መንገድ ካለ ፕሮፌሰር ዮናስ የአኗኗር ዘይቤን ብቻ በመለወጥ ከቦታ ቦታ መዘዋወር እንዴት ሊጠቅም እንደሚችል አስረድተዋል በእርሶም በኩል ከዛ አንጻር የሚያዩት ነገር ካለ አያይዘው ቢነግሩ ነው በየቀኑ እየወጣ ያለ አንድ ትልቅ መረጃ የአካል እንቅስቃሴ አሁን እኔ እንኳን በሳምንት በዚህ ላይ የሚወጡትን አንዳንድ ወረቀቶችን አያለሁ አንዳንድ ጊዜ አንዳንዶቹ የመጀመሪያ ደረጃ ጥናቶች ናቸው ሌሎቹ ደግሞ ብዙ ጥናቶች አንድ ላይ ሪቪው ይባላል ሌሎች ደግሞ ሜታ አናሊሲስ ብዙ ሪቪው የተደረጉና ብዙ ጥናቶች አንድ ላይ ተደምረው እንደገና አናላይዝ ተደርጎ ሲወጡ ውጤቱን በጣም ከፍ ያደረጉታል። የውጤቱን ተአማንነት በጣም ይጨምሩታል። እንዲህ አይነት ብዙ መረጃዎች እየወጡ ስለሆነ ለምሳሌ መጠነኛ ደረጃ ያለው አንዛይቲ ወይም የጭንቀት ህመም የድባተ ህመም በዚህ ሊረዳ እንደሚችል መከላከልም እንደሚችል፣ ሌላው ደግሞ ሜዲቴሽን ጥሞና እንዲህ አይነት ነገሮች ለምሳሌ ያሁን ሳይንስ ስላመጣ ብቻ ሳይሆን አባቶቻችን መጽሐፍ በተለይ መንፈሳዊ መጽሐፎችን እያነበቡ በሱ ላይ የጥሞና ጊዜ ለብቻቸው ሆኖ በሚወስዱበት ጊዜ ወይም ደግሞ መንፈሳዊ የሆኑ ነገሮች ላይ ሲያተኩሩ ወይም ሌሎች ደግሞ በጣም ደስ የሚሏቸው ሙዚቃ ሊሆን ይችላል። በተለያየ አይነት ሁኔታ የጥሞና ነገር ውስጥ በሚያልፉበት ጊዜ አካባቢያቸውም አይምሯቸውን ሊያጨናንቅ የነበረውን አሉታዊ የሆነ ነገር ከማሰብ አይምሯቸውን ሰብሰብ እንዲያደረጉና አዎንታዊ በሆነ ነገር ላይ ደስ በሚያሰኝ ነገር ላይ እንዲያሳርፉ ያደርጋቸዋል። አንድ ጊዜ ሁለት ጊዜ የሚደረግ ሳይሆን እንደ ልምድ ደግሞ በርከት ላለ ጊዜ በሚደረግበት ጊዜ ውጤቱ እጅግ በጣም ከፍተኛ ነው። ፕሮፌሰር ዮናስ የአእምሮ ህመምተኛ ተለይቶ በር ከሚዘጋበትና ከሚታሰርበት አሁን በዘመናዊ ሕክምና እየተረዳ የዕለት ተዕለት ስራውን ማከናወን እንዲችል እስከሚረዳበት ድረስ ረዥም መንገድ ተጉዘዋል። ከዚህ አንጻር ቀደም ካሉ ጥናቶችና ምርምሮች፣ ሙከራዎች የሚገናኙ አሊያም አይነተኛ የሚሰኙ ለውጦች ካመጡ የህክምና መንገዶች ጋር የሚያዛምዷቸው ወደ ኋላ መለስ ብለው ሊያዩቸው የሚችሏቸው የሙያ አጋሮቸው ስራዎች ካሉ ያስገኙትንም ፍሬ እንዲሁ ጨምረው ቢያስረዱን፣ አመሰግናለሁ። አሌላ አልበርት ኤሊስ የሚባሉ ሰው እንድንያዩት መቶ ሰዎች አሰቃቂ ነገር ካጋጠማቸው መቶውም የድብርት በሽታ ላይዛቸው ይችላል። ለምንድን ነው ፈረንጆቹ አድቨርስ ኢቨንት ኤ ኢሞሽናል ኮንሲኮንስ ሲ አሰቃቂው ነገር መቶም ሰው ላይ ተመሳሳይ ውጤት የለውም ለምንድን ነው ብለው አጥንተው ከኤ ወደ ሲ በኤና ሲ መሃል ቢ ያለ ቢሊፍ የሰውየው አመለካከት አተረጓጎም ያ ሁኔታ ኤቢሲ ሞዴል የሚል አወጡ። ሌላው ፕሮፌሰር ስቲቨን ሲ ሄይስ ያገኙት አክት ይባላል አክሴፕታንስ ኮሚትመንት ቴራፒ። ምናልባት ለኢትዮጵያ ጠቃሚ ሊሆን ይችላል ብለን አጥንተን ሪቪው ጽሑፍ አውጥተን አትመናል። ኢትዮጵያ ካሉ ከነ ዶክተር ተፈራ በየሮ ከነ ፕሮፌሰር መስፍን ጋር ሆነን በሁለት ሺህ ሀያ አንድ ያወጣነው አለ ለአክት አክሴፕታንስ ኮሚትመንት ቴራፒ ያንን ባለሙያዎች ቢያዩት ጠቃሚ ሊሆን ይችላል ብዬ አገምታለሁ። አመሰግናለሁ። ሉላ ፕሮፌሰር ዮናስ እንዳለገዳ፣ ዶክተር ተሾመ ሽብሬ የወረሃ ግንቦትን የአእምሮ ጤና ግንዛቤ መስጫ ምክንያት በማድረግ ላደረግነው ሰፊ ውይይት ለጊዜያቸው አመሰግናለሁ። እንደ ወትሮው ሁሉ በሌሎች መሰል ጥያቄዎችና ውይይቶች እንደምናገኛቸው ተስፋ አድርጋለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። አሎላ ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ። የቴክኖሎጂ ዘርፍ እየተራቀቀ ቢሆንም አሁንም ከአፍሪካ ሕዝብ 15 በመቶ የሚሆነው ከአካል ጉዳት ጋር የተገናኙ ተግዳሮቶች ይገጥሙታል። ውስን የመሰረተ ልማት አውታሮች እና የአጋዥ ቴክኖሎጂ ውድነት በዲጂታል ተደራሽነት ላይ ፈተና ደቅኗል። ይህንን በተመለከተ የተካሄደ አንድ ጉባኤ ችግሩን ለመቅረፍ ጥረት እያደረገ ይገኛል። መሐመድ የሱፍ ከናይሮቢ ላከውን ወደ አማርኛ መልሰ ነዋል። ኤድዊን ኦማላማ በአፍሪካ ውስጥ ከሚኖሩ በሚሊዮን ከሚቆጠሩ አካል ጉዳተኞች መካከል አንዱ ነው። ዛሬ በዚህ የተገኘው ቴክኖሎጂ ካለሌላ ሰው ድጋፍ ወይንም በትር እንዴት እንዲራመድ እንደሚያግዘው ለመማር ነው። ከእግሩ ጋር የተያያዘው መሳሪያ ከግጭት በመታደግ ከጉዳት ሊያድነው ይችላል። ብዙ ሰዎች የሚያውቁን በምንራመድበት ወቅት በትር ስንጠቀም ነው። በእነዚህ ካሜራዎች ግን ሰዎች ሊረዱን አይችሉም። ሰዎች ጉዳት እንደሌለብን ስለሚቆጥሩን እንደማናቸውም ሰዎች መስራት እንችላለን። በመራመድና ነገሮችን በመለየት ረገድ ነጻ በማድረግ ይረዳናል ብያምናለው። የአፍሪካ አካታችነት ጉባኤ በተሰኘው መድረክ ላይ በትንሹ ሃያ የፈጠራ ባለሙያዎች የአካል ጉዳተኞችን ነጻነት ለማሳደግ የተነደፉ ቴክኖሎጂዎችን ለእይታ አቅርበዋል። በተባበሩት መንግስታት ድርጅት ሪፖርት መሠረት ከ80 ሚሊዮን በላይ አፍሪካውያን አካል ጉዳተኞች ናቸው። በ2050 የአውሮፓውያኑ ዓመት 3.5 ቢሊዮን የዓለም ሕዝብ ደጋፊ ቴክኖሎጂን ይሻል። የቃልና እይታ እክል ላለባቸው ሰዎች ተግባቦትን ከማገዝ ጀምሮ ቀላል እንቅስቃሴን እስከማመቻቸት ድረስ በዚህ ለእይታ የቀረቡት መሳሪያዎች በአካል ጉዳተኞች ላይ ያነጣጠሩ ናቸው። ፋውስቲና ያሩዛ ከታንዛኒያን የመጣችው በድጋፍ ወደ መኪና ውስጥ መግባት እልህ አስጨራሽ ስለመሆኑ ትናገራለች። አንዳንዴ ምቾት በሚነሳ መንገድ በሰዎች የምትነካኩበት ጊዜ አለ። ይህ የመጓጓዣ አመላ ግን ክብራችንን እንድንጠብቅ ይረዳናል። ከዚህ በኋላ ማንም ሰው እንደማይሸከመኝ ወይም እንደማይነካኝ ማወቄ እፎይታን ፈጥሮልኛል። አሁን በክብር መኪና ውስጥ መግባትና ተደላድዬ መቀመጥ ይችላለሁ። የላቀ ደስታን አምጥቶልኛል የአጋዥ ቴክኖሎጂዎች አቅርቦት አፍሪካ ውስጥ ዝቅተኛ ነው በዚህ ምክንያት ተደርገው የሚቀርቡት ድህነት ከባቢ ሁኔታ የእውቀት ማነስና የድጋፍ አገልግሎት እንዲሁም አገልግሎት ሰጪዎች አለመኖር ነው በናይሮቢ በተካሄደው ጉባኤ ላይ አስተባባሪዎችና ተሳታፊዎች በአካል ጉዳተኝነታቸው የሚገጥሟቸውን ችግሮች ተወያይተዋል የአጋዥ ቴክኖሎጂዎች ዋጋና መልካም ዕድልም ተወስቷል ኤሪን ምባሪ ኪሪካ እንኤብል የተሰኘው ተቋም መስራችና ዋና ስራ አስኪያጅ ናት We also want to unlock the, the Africa AT ecosystem. የአፍሪካን የመረጃ ቴክኖሎጂ ምህዳር ክፍት ለማድረግ እንሻለን። የአፍሪካን ሀገራትና ፈጣሪዎችን ፖሊሲ በማርቀቅና ፈጠራ እንዲያድግ በሚረዱ መዋቅሮች ግንባታ ረገድ ለማገዝ እንሻለን። አካል ጉዳተኛ ወጣቶችን የዲጂታል ተደራሽነት ፊት አውራሪ የሆኑ ዘንድ በትክክለኛ መረጃ ቁሳቁስና እድል አቅርቦት ጉልበት ልንሰጣቸው እንወዳለን። በጉባኤው ማብቂያ ላይ ከአካል ጉዳተኝነት ጋር የሚኖሩ ሰዎችና ለእነሱ መብት የቆሙ ድምፃቸው እንደሚሰማ እንዲሁም ሕይወታቸውን የተሻለ የሚያደርጉ የቁሳቁስ ድጋፎችን እንደሚያገኙ ተስፋ ሰንቀዋል። ከጋቢና ቪኦኤ ጋር ስላላችሁ በእጅጉ ደስ ብሎናል። ወደ መጨረሻው መሰናዷችን ስንሻገር ከዩናይትድ ስቴትስ መራጮች ከግማሽ በላይ የሚሆኑት ሴቶች ናቸው። በዚህ ዓመት የሚካሄደው ፕሬዚደንታዊ ምርጫ እጩ የሆኑት ጆ ባይደን እና ዶናልድ ትራምፕ የሴት መራጮችን ድምፅ ለማግኘት እያደረጉት ያለውን ጥረት ቃይተ ስካት ስታርንስ ያደረሰንን ሪፖርት ስመኝሸ ቆይታ በዘንድሮ የአሜሪካ ፕሬዝዳንታዊ ምርጫ አብዛኛው የሴት መራጮችን ማዕከል ያደረገው ዘመቻ ያተኮረው በጽንስ ማቋረጥና በስነ ተዋልዶ መብቶች ላይ ነው። ነገር ግን የአሜሪካ ሴቶች ከጽንስ ማቋረጥ በላይ የሆኑ ጉዳዮችም ያሳስቧቸዋል። ስለሆነም የምርጫ ዘመቻዎቹ እንደ ኢኮኖሚ፣ የጤና እንክብካቤና ወንጀል በመሳሰሉ ሰፋ ያሉ ጉዳዮች ላይም የሴቶችን ትኩረት ለማግኘት እየሞከሩ ነው በሚኖሶታ ግዛት ነዋሪ የሆነችው ረቤካ ጄንሰን ፕሬዝዳንት ጆ ባይደን ትክክለኛ ውሳኔዎችን ስላደረጉ ምስጋና ይገባቸዋል ትላለች። እኔ እንደማስበው የአካባቢ ጉዳይ በጣም አስፈላጊ ነው። ኢኮኖሚና የጤና አገልግሎትም በጣም አስፈላጊ ይመስለኛል። በሙያዬ ነርስ ነኝ እና አሁን ድረስ ስራ ቦታዬ ላይ ኮቪድ መኖሩን አያለው። ሰዎች የወረርሽኙን ጊዜ አልፈናል ይላሉ። ነገር ግን እንደሱ አይደለም፣ አሁንም በዛ ጊዜ ውስጥ እያለፍን ነው። ስለዚህ በዋይት ሃውስ ውስጥ ስለ ሳይንስ የሚያምን ሰው መኖሩ ጥሩ ነው ብዬ አስባለሁ። በኔቫዳ ግዛት ደግሞ ጁሊ ቤምብ ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን እንዲመለሱ ትፈልጋለች። ለምጣኔ ሀብቱ ጥሩ ነበሩ። ጦርነት አልነበረም፣ ስምምነት ነበር፣ ሰላም ነበር። ሁላችንም እንሰራ ነበር። የነዳጅ ዋጋ መደበኛ ነበር። በአጠቃላይ አስደናቂ ሰው ነበሩ። ሀገራቸውን ይወዳሉ። ጥሩ ሰው ናቸው። ቤተሰባቸውንም ለጥሩ ደረጃ አብቅተዋል። ስለዚህ እንመልሳቸዋለን። ባይደን በሴቶች ጤና ምርምር ላይ ያተኮረ የዋይት ሀውስ እንቅስቃሴ በመጀመር ሴት መራጮችን ለመሳብ እየሞከሩ ነው። በሕክምና ዘርፍ ውስጥ ያሳካናቸውን አዳዲስ ግኝቶች አስቡ፣ ነገር ግን ሴቶች ላይ ትኩረት ያደረጉ አልነበሩም። ጥናቱ እናንተ ጋር ለመድረስ በጣም ከፍተኛ ጊዜ ወስዷል። የባይደን ዘመቻ ለእናቶች ቀን የትራምፕን ስደተኛ ቤተሰቦች የመለያየት ፖሊሲ የሚነቅፍና መራጮችን ለእናቶቻችሁ አንድ ውለታ ዋሉላቸው፣ ትራምፕን አስቁሙ የሚል ማስታወቂያ በማህበራዊ ሚዲያ ላይ አሰራጭቷል። ትራምፕ በበኩላቸው ከወግ አጥባቂ ክርስቲያን ሴቶች ጋር ባደረጉት ስብሰባ በአውሮፓ ሰላምን እንደሚያመጡ ተናግረዋል። የፕሬዚደንትነት ምርጫውን ካሸነፍኩ በኋላ ብዙም ሳልቆይ ወደ ዋናው ኦቫል ቢሮ ከመድረሴ በፊት በሩሲያና በዩክሬን መካከል ለሚካሄደው አስከፊ ጦርነት እልባት አመጣለሁ። ከዚህም በተጨማሪ ትራምፕ በወንጀልና በስደት ዙሪያ በሚያስተላልፏቸው ጠንከር ያሉ መልእክቶች የሴት መራጮችን ቀልብ ለመግዛት እየጣሩ ነው። ከከተማ ወጣ ብለው ከሚኖሩ የቤት እመቤቶች ጋር እስማማሉ። ምክንያቱም እነሱ ደህንነታቸው ተጠብቆ መኖር ይፈልጋሉ። ነገር ግን ጌጣጌጦቻቸውን ይዘረፋሉ። ቦርሳቸውን፣ የኤሌክትሮኒክስ እቃዎቻቸውን፣ ሰዓቶቻቸውን እንዲሁም ገንዘቦቻቸውን ይወስዱባችኋል። ከዚያ ሰዎቹ ይመጡና እናምን ተፈጠረ ይሏችኋል። ሕገ ወጥ የውጭ ሀገር ወንጀለኞች በየመስኮታችሁ ስር እየተሳቡ ቤታችሁን እንዲዘርፉ ካልፈለጋችሁ እምነት የማይጣልበት ጆ ባይደንንና ሊያደርሱ የሚችሉትን ጉዳት በተሻለ ፍጥነት ለማስወገድ ድምፅ መስጠት አለብን። እንደ አውሮፓያን አቆጣጠር ከ1980 ወዲህ በሁሉም የአሜሪካ ፕሬዚዳንታዊ ምርጫዎች የሴት መራጮች ቁጥር ከወንድ መራጮች ቁጥር እንደሚበልጥ የአሜሪካ ሴቶችና ፖለቲካ ማዕከል የተሰኘ ተቋም መረጃ ያሳያል። ፒው የተሰኘው የህዝብ አስተያየትና መረጃ አሰባሳቢ ተቋምም እንደ አውሮፓያን አቆጣጠር በ2020 በተካሄደው ፉክክር ባይደን ከሴቶች ያገኙት ድምፅ ከትራምፕ በ11 ከመቶ እንደሚበልጥ አመልክቷል። በስካት ስተርንስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት። ከአሜሪካ ድምፅ የሚተላለፉ ወጣቶች ላይ ያነጣጠረ መሰናዶ ነው። አንድ አጭር መልእክት ሰምተን እንመለሳለን። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቁማችሁን የመደመር ምልክትና አንድ ቁጥር አስቀድማችሁ በ2022276379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ቀደም ብሎ የሰፈሙ መሰናዶዎችና ሌሎች ጉዳዮቻችንን በኦፊሳላዊ ገጾቻችን ማግኘት ትችላላችሁ። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።